ዶክተር ተሾመ አበበ በቅርቡ በቪዥን ኢትዮጵያ በተካሄደ አንድ ኮንፈረንስ ላይ ከዚህ ተነስተን ወዴት እናምራ በሚል አንድ መጣጠፍ አቅርበዋል። በቅድሚያ በአሁኑ ሰዓት ወዴት እናምራ ከሚለው ላይ ከመሄዳችን በፊት አሁን የምንገኘው በምን ሁኔታ ላይ ነው ከሚለው ለምን አንነሳም? በመጀመሪያ ላመሰግን እወዳለሁ። ለተቀበሉ አድማጮችህና ልመና የማቀርበው ወደ ኢትዮጵያ መለስ ቀለስ ብልም የኖርኩት እዚህ ሀገር ስለሆነ እንደነሱ የረጠጠና እና የአማረ አማርኛ ባይሰሙ እንዳይቀየሙና እኔንም እንዳይቀየሙኝ ይቅርታ እንዲያደርጉልኝ እጠይቃለሁ። በመጀመሪያ ጊዜ የተሰጠኝ አርእስት እኔ ኢትዮጵያ ወዴት ነው የምትሄደው፣ ማንስ ምን ይስራ፣ መንገዱስ እንዴት ይሁን የሚል ጥያቄ ነበርና በዛ ላይ ነው ያተኮርኩት። አነጋገሬን በመጀመሪያ ግን የት ነበርን አሁንስ የት ላይ ነው ያለ ነው የምንስማማባቸውስ ውለታዎች የትኞቹ ናቸው የሚለውን ነገር ብናየው መልካም ይመስለኛል ከዚያ የቀረውስ ምንድን ነው የጎደለስ ነገር አለ ወይ ምንስ ማድረግ አለብን የቀሩትንስ ነገሮች በምን አይነት ዘዴ ነው የምንፈጽማቸው ለሚለው መልስ ለመስጠት እሞክራለሁ የት ነበርን ለሚለው ብዙ ጊዜ መውሰድ አስፈላጊ አይደለም ሁላችንም እናውቀዋለን የት እንደነበርን። አጼ ኃይለ ስላሴም፣ መንግስቱ ኃይለማርያምም አንሰማም አናዳምጥም በማለት ህዝቡን በመከራ ላይ ጥለውት ተሸኝተዋል። ይሄ ሁሉም የሚያውቀው ነው። ከዚያም የተማር ነው እኛ ልጆቹም ወጣቱም የተማረው አገር በረብሻና በጠብ ኃይል ትለወጣለች የሚል ትምህርት ነው ለልጆቹ ያስተማር ነው። እና በዚህ አይ ቲንክ አድማጮችህም እንደሚስማሙ አልጠራጠርም። የት ላይ ነው አሁን ያለ ነው ለሚለው ግን፣ በዚህም መልካም ነገር ብዙ ማለት ባይቻልም የሚጀምርበት የመነሻ ግን አገራችን መጥፎ ሁኔታ ላይ ነው ያለችው ስል ሰውን ለማቆሸሽ፣ ለመሳደብ እና ለመናቅ ሳይሆን በሀቅ ላይ የተመሰረተን ነገር ለመደበቅ አይቻልም እና ስለ እሱ ትንሽ ግምገማ ማድረግ አስፈላጊ ነው። የአፍሪካ ዲቨሎፕመንት ባንክ እንኳን እንደሚለው ኤትኒክ ፌዴራሊዝም ብዙ ችግር ፈጥሯል በኢትዮጵያ ውስጥ ይላል። የተፈጠረውም ችግር በመሬት በክልልና በዜጎች መካከል ሽኩቻ ተፈጥሯል። ከዚያም አልፎ በኢኮኖሚና በፖለቲካ ውስጥ ችግር ፈጥሯል። እንዳውም ይላል ሪፖርቱ በየጊዜው የሃይማኖት አክራሪዎች ተወልደዋል በኢትዮጵያ ውስጥ ይላል። በእኔ አስተያየት ሀገሪቱ አሁን ያለችበት የተከራካሪ ጠላቶች የበዙባት አንዱ ከአንዱ የሚጣላባት አንዱ ክልል ከሌላው የሚጣላበት አንዱ ባህል ከሌላው አንዱ ወገን ከሌላው ሽማግሌው ከወጣቱ እንደዚሁ ወዘተርፈ አንዱ የፖለቲካ ፓርቲ ከሌላው ጋር የሚሻኮርበት ቦታ ሆናለች ናው ይህ እንግዲህ ለገዢው ፓርቲ የበለጠ ኃይል እንዲያዳብር ረድቶታል ማለት ይቻላል በእኔ አስተሳሰብም ይሄ እየባተ እንጂ እየተሻሻለ ሊመጣ የሚችል አይመስለኝም። ሁኔታው ሲስተሙ ካልተለወጠ በስተቀር ማለት ነው። እንዲያውም በዚሁ ከቀጠለ ኤትኖ ናሽናል ግጭት ይፈጥራል ብዬ አምናለሁኝ። ከዚህ ቀጥሎ የምንግባባቸውስ ነገሮች አሉ ወይ ብሎ ለተነሳው ጥያቄ በኢትዮጵያ ዲያስፖራና በፖለቲካ ፓርቲዎች ፖለቲካ ፓርቲዎች እንኳን ባንላቸውን ግሩፖች አንዳንድ ችግሮች ተፈጥረዋል አሉ። እነሱም አንደኛ ባለፉት ሀያ አምስት አመታት ሐዘን ላይ እንደተቀመጥን ነው የምቆጥረው። ሐዘን ላይ ለተቀመጠ ሰው እንደሚያደርገው ቁጭ ብለን ብዙ አወራን፣ ብዙ ጻፍን፣ ብዙም አዘንን፣ ዲቤትም አደረግን ለሀያ አምስት አመት ያህል ። አሁንም ይሄ ዲቤት እንደቀጠለ ነው። በእኔ አስተሳሰብ ያ መቆም አለበት። ምክንያቱም ስራ ብዙ ስላለን ማለት ነው። ለውጥ የሚመጣው መንግስት በሚያደርገው ነገር ብቻ አይደለም። ለውጥ የሚመጣው ግለሰቦች በሚያደርጉት ነገርም ነው። ስለዚህ ብዙ ስራ ስላለብን ያንን ቆም አድርገን ምንድን ነው መሰራት ያለበት የሚለውን ጥያቄ ማንሳት ያለብን ይመስለኛል። በዚህም ትንሽ ስምምነት ሳይኖር አይቀርም። ከዛም የበለጠ ዴሞክራታዊ ኢትዮጵያ ትኑረን በሚለው ስምምነት ያለ ይመስለኛል። የኢትዮጵያ ሕዝብና መንግስቷ በማያጠራጥር መንገድ ዴሞክራሲ የሰፈነበት ሀገር እንዲሆን ምኞቱም ፍላጎትም ያለ ይመስለኛል። በዚህም እንስማማለን። አንድ ልዑላዊ ኢትዮጵያዊ ትኖረን በሚለው ስምምነት ደግሞ ያለ ይመስለኛል። ኢትዮጵያ ብዙ ባህሎች አሏት። በነኛ ብዙ ባህሎች የተሳሰሩ ስለሆኑ አንድ ልዑላዊ ኢትዮጵያ ትኖረን የሚለው ሀሳብ ጠንካራ ይመስለኛል። በህዝቡ በሰው አስተሳሰብ ከዛም በላይ ሉዓላዊ ኢትዮጵያዊ ሶቨርንቲ ለሚባለው ጉዳይ ሉዓላዊነቷ የተጠበቀና የማያጠራጥር የማያጠራጥር ማለት ለማንኛውም የውጭ ሰው የማያጠራጥር፣ ከዛም አልፎ ለልጆቿ ለኢትዮጵያ ልጆችም የማያጠራጥር መሆን አለበት። አንድ ኢትዮጵያ ካልን ሉዓላዊ ኢትዮጵያ ካልን ይሄ ጥርጣሬ እንዲኖር አያስፈልግም። በዛ የምንስማማ ይመስለኛል ከሞላ ጎደል። ቀጥሎም ወሰኗ የተከበረ በኢትዮጵያ መኖር አለባል ወሰኑም የተከበረ ሉዓላዊ ሀገር እንዲኖረን ስምምነት ያለ ይመስለኛል። በመጨረሻም የለማች ኢትዮጵያ እንዲኖረን ስምምነት አለ ይመስለኛል። ይህ ማለት ምንድን ነው? በኢኮኖሚ የለማች፣ በሶሻል በቴክኖሎጂና በሳይንስ የለማች ሀገር ማለት ነው። በእኔ አስተሳሰብ ነገሩን ለመጨረስ ያህል እና አቅማም ያልተስማማንበትም ጉዳይ ቢኖር ከገዢው ፓርቲ ጋር እንዴት እንግባባ፣ በምን አይነት መንገድ ነው የምንነጋገረው? በሚል ጉዳይ ላይ ያልተስማማን ይመስለኛል። ስምምነት በዛ በኩል ያለ አይመስለኝም። ቀደም ሲል በጽሁፉ ላይ አሁንም እንዳነሱት ወደፊት ሀገሪቷን ለማራመድ ካስፈለገ ዲሞክራሲ ክብረት ለዋላዊነት ዋነኛ መሰረታዊ እሴቶች መሆን እንዳለባቸው አንስተዋል። ሌላው በአከራካሪነትና በተለይም ልዩነት ላይ የሚታየ ጉዳይ የወደፊቱን ኢትዮጵያ ከገዢው ፓርቲ ኢህአዴግ ውጭ የሚመለከቱ የተወሰኑ ወገኖች አሉ። የለም፣ የገዢው ፓርቲም በወደት ፊት ኢትዮጵያ የራሱ የሆነ ድርሻ ሊኖረው ይገባል። ምክንያቱም የዲሞክራሲያዊ ቫሊዩ ሁሉንም የሚያካትት ነው። የሀሳብ ልዩነት እንጂ ገዢ ፓርቲ ባይሆን በተቃዋሚነት መቀጠል ይገባዋል። የትናንትና ስህተታችንን ዛሬ መድገም የለብንም እና ዲሞክራሲያዊ ሴቶች እነዚህ ናቸው ብለው በሌላ በኩል የሚከራከሩ ወገኖች አሉ። በዚህ ላይ የእርስዎ አተያይ ምንድን ነው? ምን መሆን አለበት? እንዴትስ ነው ይሄ ሁኔታ ከስምምነት ላይ ሊደረስ የሚቻለው? ይላሉ። በጣም ጥሩ፣ በጣም ጥሩ። አመሰግናለሁ። በእኔ በኩል ምርጫው ምንድን ነው? ፊታችን የቀረበው ምርጫ ምንድን ነው የሚል ጥያቄ ነው ያነሳሁት እና በዚህ ነገር ሳስብበት ያለን አከራካሪ ምርጫ በአንድ በኩል በገዢው ፓርቲ ብቻ የምትገዛ እና የምትተዳደር ኢትዮጵያ ሲሆን፣ በሌላ በኩል ደግሞ የገዢው ፓርቲ የሌለባት ሀገር ወይንም ኢትዮጵያ አይመስለኝም። ይሄ አይደለም ምርጫው። ምርጫው ያለን ይመስለኛል፣ እኔ ሳስብበት፣ በአንድ በኩል ዴሞክራሲ የሰፈነባት ኢትዮጵያ የዴሞክራሲ ባህል ያላቸው ኢንስቲትዩሽኖች ያለባት ኢትዮጵያ የሰው መብት የተጠበቀባት እና የምታከብር ኢትዮጵያ እና የልማቷን ፍሬ ደግሞ ለሁሉም የምታጋራ ኢትዮጵያ ሲሆን፣ በሌላ በኩል ዴሞክራሲ የሌለባት ኢትዮጵያ፣ የሰው መብት ያልተከበረባት ኢትዮጵያ ነው እና ከእነኚህ ከሁለቱ ምርጫዎች ኦፍኮርስ መርጠው ዴሞክራሲ የሰፈነባት ኢትዮጵያ ነው። ይህንን ስል ማንም ይግዛ ማንም፣ ችግር የለብኝም አያስቸግረኝም፣ አያሰጋኝም። ዴሞክራሲ እስከሰፈነ ድረስ ችግሩ ምንድን ነው? ዴሞክራሲ ምንድን ነው? ዴሞክራሲስ እንዴት ነው የሚመጣው በሚለው ላይ ትንሽ ጊዜ ማሳለፍ ይኖርብናል። እንደ መንግስትም ሆነ እንደ ተቃዋሚ ፓርቲዎችም ቢሆን፣ በበለጠም ደግሞ ከዛ በላይ በጣም የሚያሰጓት ጉዳዮች ቢኖሩ ለኢትዮጵያ የገጁ ፓርቲ ቲፒኤልኤፍ ብቻ እና ናሽናሊስት ግሩፕ ብቻ ሳይሆኑ ቃላቶቿ ሌሎች ናቸው። በአይን እኔ በዚያ አስተሳሰብ አንዱ ካቀረቧቸው ዋነኛ አበይት ሀሳቦች ውስጥ በአሁኑ ወቅት ለልዩነታችን መሰረቱም የህብረት አለመኖር ነው። ህብረት ደግሞ ዜግነትን መሰረት ያደረገ ህብረት ሊኖረን ይገባል። ያም በብሔራዊ እርቅ እልባት ሊበጅለት ያሻል የሚል እሳቤ አንስተዋል። ህብረት በኢትዮጵያውያኖች ዘንድ ካአሁን ድረስ እውን ሊሆን ያልቻለበት ምንድን ነው? እንደሚያውቁት በጥቂት ምሳሌዎች ለማንሳት ከቤተ ክርስቲያናት ጀምሮ ወይም በየመስጊዶች፣ በተቃዋሚ የፖለቲካ ድርጅቶች፣ በትናንሽ እድሮች ሳይቀር እንኳን ሁልጊዜም ልዩነቶች ይታያሉ። ከስደት ካምፕ እስከ ዲሞክራሲ ባለበት አገር በሚኖሩ ማህበረሰባት ኢትዮጵያውያን ዘንድ ይህንን ህብረት በምን መልክ እውን ማድረግ ይቻላል? ብሔራዊ እርቅ ሲባልስ ፋይዳው ምንድን ነው? እንዴትስ ነው እውን ማድረግ የሚቻለው? አንደኛ ጠላቶቿ የኢትዮጵያ ሌሎች ናቸው ብለን ካለን ከውጭ የሚመጣ ጠላት ብዙ ኢትዮጵያ ስላላት ይህንን እንዳንዘነጋ እያስጠነቀቁኝ፣ የቀረን ነገር ምንድን ነው፣ የጎደለው ነገር ምንድን ነው ላልከው፣ አንድነት የጎደለን ሰዎች ነን። ዳያስፖራ ያለው ይሁን በፖለቲካ ፓርቲዎች አንድነት ይጎድሉናል፣ መተባበር ይጎድለናል፣ መተሳሰብ ይጎድለናል፣ ሽኩቻ ይበዛብናል፣ ምቀኝነት ያጠጣናል። በዛ ላይ ደግሞ መከባበርም ያንሰናል። ሌላው ቀርቶ አንዳንድ ትንሽ ነገሮች እንኳን ለመስራት ስንስማማ እከሌ ለከሌ ለዚህ ፖዚሽን ይመረጥ ሲባል ሰው ያኮርፋል እና ወደኋላ ገሸሽ ይላል። ስለዚህ የመጀመሪያው የቅድሞሽ ዓላማችን መተባበር መሆን አለበት ብዬ አምናለሁ። አንድነት መሆን ነው ማለት አምናለሁ። ከዛ በኋላ ነው እርቅ መምታት የሚችለው። እርቅ ብዬ የማምንበት ምን ማለት ነው? እርቅ ማለት እርቅ ሲባል ማለት ልመና ማለት አይደለም። እጅ ማየት ማለት አይደለም። ይቅርታ መጠየቅ ብቻ አይደለም። እኔ እርቅ ስል በጻፍኩትም አስተሳሰብ ወደፊት እንዴት አብረን እንደምንኖር እንስማማ ማለት ነው። እርቅ ማለት በእኔ በኩል ወደፊት የሚገጥሙንን የግልና የጋራ ምርጫዎችን እምናሳምራቸው ማለት ነው። በእኔ በኩል በተጨማሪም ደግሞ ያለፉትን ስህተቶች ስህተት ተደርገዋል እንዳልከው፣ ያለፉትን ስህተቶች እንዳንደግም ደግሞ ቃል እንግባባ ማለት ነው። ይሄ ከሆነ ታዲያ ማን ከማን ነው የሚታረቀው? ማንና ማን ነው የሚታረቀው? አንደኛ የፖለቲካ ፓርቲዎች መታረቅ አለባቸው። እኛ አንድ ካልሆንን የሚያከብረን ሰው አይኖርም። መንግስትም ጋራ መደራደር አንችልም። መንግስትም ሊደራደርን አይገባም። ከማንም ጋር መንግስት ተቀምጦ አይደራደርም። አንድነት አስፈላጊ ነው። በዚህ የተነሳ በተገዢና በገዢ መካከል እርቅ ግዴታ ነው። ሶስተኛ በመንግስትና በፖለቲካ ፓርቲዎች መካከል እርቅ አስፈላጊ ይመስለኛል። አራተኛ በኢትዮጵያውያንና በገዛ ታሪካቸው መካከል እርቅ አስፈላጊ ነው ብዬ አምላለሁኝ። የኢትዮጵያውያኖች ታሪካቸውን ትንሽ ረሱ ይመስለኛል። ማስጠረቅም ከዛ ግዴታ ነው። ባለ የታሪከኛ ባለሙያዎች ይህንን ማድረግ እንዳለባቸው እንዳለ ይሰማኛል። ታዲያ የዚህ ጉዳይ ግን ብዙ ችግሮች አሉት። ሌላው መታረቅ ያለበት በኤትኒክ ፌዴራሊዝም ጉዳይ ተገቢ ነው ብዬ አምናለሁኝ። ሁለት ዘዴዎች አሉ በኤትኒክ ፌዴራሊዝም ጉዳይ። አንደኛው ዘዴ መንግስት ጎሳዎችና ኤትኒክ አይደንቲቲዝ ሬኮግናይዝ ሳያደር የግለሰብን መብት መጠበቅ ነው። በእኔ በኩል ይህ አዋጣል የምልምነት አሁን የለኝም፣ በፊት ነበር፣ አሁን የለኝም። ለምን ቢባል በአሁኑ ወቅት አዲሱ ትውልድ ኢትዮጵያን አጥብቆ አያውቅም። የሚያውቀውም በፕሮፓጋንዳ ሲነበብ የነበረውን የራሱን ጎሳ ብቻ ነው። እና ይሄ የሀገሪቱን ትንሽ ያደከመ ስለሆነ ተቀባይነቱ ይሄ እየቀነሰ ሄደ ይመስለኛል። በሌላ በኩል ሁለተኛው ዘዴ መንግስት ኤትኒክ አይደንቲቲስ ሬኮግናይዝ ያደርግና የየግሩፕ ስፔሻል ኒድስ አድሬስ የሚደረግበትን መንገድ በደንብ አድርጎ ማስቀመጥ ነው። እንግዲህ ይህ የሚሆንበት በልዑላዊ ኢትዮጵያ በአንድ ሀገር ስር ማለት ነው። የገዢው ፓርቲ እንደምታውቀው እናደርጋለሁ ብሎ ትንሽ ዝብርቅ ያለበት መንገድ ስለከፈተ ነገሮች ተበላሽተዋል። እኔ ግን ይህነኝን ሁለቱን ሀሳቦች ማስታረቅ ይቻላል የሚል እምነት አለኝ። እርቅን አስመልክቶ ኢትዮጵያውያን ከራሳችን ታሪክ ጋር መታረቅ አለብን የሚል እሳቢያ አንስተዋል። ኢትዮጵያውያን ከራሳቸው ታሪክ ጋር በምን መልኩ ነው እንዲታረቁ የሚሹት? ሰበቡስ ምንድን ነው? ከራሳችን ታሪክ ጋር እንታረቅ ማለቱ ብዙ ንግግር አያስፈልገውም። ምሳሌ ልስ። መጀመሪያ አንድ ሰው አርባ አመት ይኖርና በሁለት ደቂቃ ውስጥ በድንገት ይሞታል። ሀዘን ላይ ተቀምጦ ሰው የሚያወራው ስለዛች ሁለት ደቂቃ ነው። የአርባ አመት የኖረውን የህይወቱን ታሪክ ብዙ አያወሩበትም። ምክንያቱም በጣም ያዘኑ ስለሆነ ሀዘን ስለገባቸው፣ እንዴት ሞት? ማን ነካው? ሰው ነበረ ወይ? እንደዚህ በዛ ነው ሀዘኑ የሚያልቀው። ኢትዮጵያም አሁን ያለንበት እንደዛ አይነት ሁኔታ ነው። በጣም ስላዘንን በጣም ስለ ሀገራችን ስለምንቆረቆር ቁጭ ብለን የምናወራው እሱን ነው እንጂ ያለፈውን ታሪኳን በጭራሽ አንስተን አንነጋገርም። ታሪክ ከተባለ ደግሞ አመት በሰላሳ አመት አይደለም የሚሰራው በሺህ አመት ከዛም በላይ ነው። እና ብዙ የኢትዮጵያዊ አዲሱ ትውልድ ያንን ታሪክ የረሳ ይመስለኛል። ይሄም ታሪክ ኢትዮጵያ ጎሳዎቿ አንድ ላይ ኮመን ሩት ያላቸው መሆኑን የረሳ ይመስለኛል። እና ያንን ማስታረቅ ያለበት ይመስለኛል። እንዴት ነው የሚታረቀው ስላልከው፣ እኛ መነጋገር የምንችለው ቁጭ ብለን መጫወት የምንችለው ስለ ቤተሰቦቻችን ብቻ አይደለም፣ ስለ ስራችን ብቻ አይደለም፣ ስለ ጎረቤቶቻችን አይደለም አንድ ላይ እያካሄደን አንድ ላይ እያጣመረን አንድ ላይ ያስቀመጠን ህገ መንግስት የሚባል ነገር ነው። አነሰም አደገም ህገ መንግስት አለ። ህገ መንግስቱ ከመንግስት የመጣ ቢሆንም ከሰው ሳይመጣ ማለት ነው። ከመንግስት የመጣ ቢሆንም ህገ መንግስት ስላለ፣ ጨዋታችን፣ ንግግራችን የምንጣመርበት መልክ በህገ መንግስቱ የተነሳ መሆን አለበት እና አነጋገራችን፣ ታሪካችን እና ጭውውታችን በዛ የተመሰረተ መሆን አለበት የሚል ጽፌ በትኛለሁ። በቅርቡ ህብረትን በተመለከተ በተለይ ለኢትዮጵያውያን የኢትዮጵያዊነት አንዱ መለያ እስከ መሆን ደርሷል፣ ህብረት ማጣት። የዚህ የህብረት ማጣቱ ዋነኛ መንስኤዎቹ ምንድናቸው? ናቸው ይበጃል የሚሏቸውስ የመፍትሄ ሀሳቦች ምን ይሆናሉ? መነሻዎቹ አንደኛ፣ ማንም የሚያውቀው እኛ ድሃ ሀገር ነን። ድሃ ሀገር ሲኖር ብዙ ጊዜያችንን የምናጠፋው ሰርተን ወደ ቤታችን ለመሄድ ቤተሰቦቻችንን ለመርዳት ነው። ብዙውን ጊዜ ሌላ ነገር ውስጥ አንገባም። ይሄ አንድ መነሻ ይሆናል። አባት ልጁ የተሻለ ስራ ካላገኘ፣ ልጁ ደህና ቦታ ካልወደቀ፣ የሚያስተምረውም ትምህርት የለፋለትም ልፋት ከንቱ ይሆንበታል። ይሄ እየቀጠለ ከሄደ ድህነት እንግዲህ ይህንን ነው የሚያደርገው። ይሄ እየቀጠለ ከሄደ መለያትን ይፈጥራል። ሁለተኛ አሁን በተፈጠረው ሁኔታ ኢትዮጵያ ውስጥ ማለት ነው። አሁን ስራ እዚሁ የተወሰነ ሰው ከሆነ ባለስልጣኑ የተወሰነ ሰው ከሆነ፣ መሬቱን የሚይዘው የተወሰነ ሰው ከሆነ፣ ይሄ ለራሱ ችግር ፈጣሪ ነው። ለሁሉም የሚጋራ ልማት መኖር አለበት። ለሁሉም የሚጋራ ልማት አልተፈጠረም። ያ እስካልሆነ ድረስ ሁሉም ከሚስማማውና ከሚያውቀው ሰው ጋር ነው የሚጠጋው። ጎሳውም ወደ ጎሳው ተስፋ የሚጥልበት ቦታ ነው የሚሄደው ማለት ነው። እና እነዚህ ነገሮች እያጠነከሩ ስለሚሄዱ የመለያየትን ነገር ይፈጥራል። ሁለተኛ ነገር ደግሞ ብዙ መለያየት የሚፈጠረው በኤሊቶች መካከል ነው እንጂ በህዝቡ መካከል ብዙም በኢትዮጵያ ውስጥ ይሄ መለያየት ያለ አይመስለኝም። ግን ኤሊቶቹ ስለሚቆሰቁሱት ይሄንን ልዩነት ደግሞ እያዳበሩ እያዳበሩ ስለሚመጡ ለራሳቸው ጠጣሚ ስለሆነ ካላዳበሩት ጠጣሚ አልሆንም እና ይሄ እየጠነከረ ሄዷል ይመስለኛል። የመጨረሻው ምክንያት የሚሆንበት ምክንያት ደግሞ የኢኮኖሚ ዕድገት ለሁሉም ካልሆነ በስተቀር ሁሉንም የሚያስተዳድር ሁሉንም የሚያጠቃልል ካልሆነ በስተቀር እነኝህ ልዩነቶች እየፈጠሩ ይሄዳሉ። በአይነኝ ይሄ ነው መሰረቱ። እነኚህን ማስወገድ ይኖር ብናል ዋናው እነኚህን ማስወገድ የምንችልበት መንገድ ዴሞክራሲ ሲሰፍን ነው። ሰው መርጦ የመረጠው ሰው ስልጣን ሲይዝ፣ ሰው ሀሳብ ሰጦ የተሰጠው ሀሳብ መልካም ከሆነ ቦታ የሚይዝበት ሲኖር፣ ሰው ለአምነው ኃላፊ ኃላፊው ስራውን ደህና አድርጎ የሚሰራ ሲሆን ጉድ ገቨርናንስ ማለት ነው። እነኚህ ነገሮች ከሌሉ ሁሉም ወደ ራሱ ጎሳ የሚሸሽ ይመስለኛል እና ልዩነትን ያጠነክረዋል ባይ ነኝ። አሁን የገለጹት በሀገር ውስጥ ከሚከናወኑት የልዩነት መንስኤዎች ብለው የጠቆሟቸው ናቸው። በውጭ ሀገር ግን በተለይ በዲያስፖራው ህብረተሰብ ውስጥ በስደት ላይ የሚኖረው ኢትዮጵያዊ በጽሁፎም ላይ እንዳነሱት የተለያዩ የተበታተኑ ክፍሎች፣ የተለያዩ በርካታ እቅዶች፣ አያሌ ቡድኖች እንዳሉ እና አንድን ነገር ለመከወን ተደጋጋሚ የሆኑ ጥረቶች እንደሚከናወኑ፣ እንደዚሁም አያሌ የግለሰብ አጀንዳዎች እንዳሉ ነቅሰዋል። በውጭ ሀገር ያለው ህብረተሰብ በተለይም ነጻ በሆነው ዓለም የሚኖረው ህብረተሰብስ በአንድ ላይ መቆም ያልቻለበት ምክንያት ምንድን ነው? በተለይ ከማህበረሰብ ጀምሮ እስከ እምነት ቤቶች ከዛም አልፎ በውጭ የስደት ፖለቲካ ላይ ያሉ የፖለቲካ ድርጅቶች እንዲሁም በርካታ ቁጥር ያላቸው ናቸው። በአንድ ላይ ሊቆመው አልቻለም። ብሔራዊ አጀንዳቸው ተመሳሳይ ሆነው እያለ ይህ የሆነበት ለምንድን ነው? ይህንን መፍታትስ እንደምን ይቻላል? በሞያዬ ኢኮኖሚስት ስለሆንኩ አንደኛ የኢኮኖሚስቶች የሚሰጡትን መልስ ልስጥ። መጀመሪያ እንደዚህ የሚሆንበት ምክንያት አንደኛ በውጭ የሚኖረው ህዝብ በየቦታው የተበተነ ስለሆነ ያንን አንድ ላይ ለማገናኘት በጣም ከባድ ነው። ብዙም ገንዘብ ይጠይቃልም፣ ብዙ ማስተሳሰብ ኦርጋኒዜሽን ስለሚጠይቅ አንደኛ ከባድ ይሆናል። ሁለተኛ ነገር በዛ የተነሳ የተያያዘ ማለት ነው። አንዱም እሱ ያደርግ፣ ሌላውም ያኛው ያደርግ በሚል የፐብሊክ ጉድ የሚባል ነገር አለ። በዛ ፉክክር ስላለ የፉክክር ቤት ሳይዘጋ ያድራል እንደተባለው፣ ሁለተኛው ምክንያት እሱ ነው። ሶስተኛው ምክንያት በእኔ አስተሳሰብ ብዙዎቹ የፖለቲካ ፓርቲዎች ውጭ ያሉት መነሻቸው ከኢትዮጵያ ነው። በእኔ አስተሳሰብ ወይ በፊት የነበረ መንግስት ጋራ ያከማችሁ የነበሩ ወይንም ደግሞ አሁን ካለው ጋራ ሳይስማሙ የቀሩ ሲሆን መነሻው መጥፎ ከሆነ መጨረሻውም መጥፎ ነው የሚሆነው። ማንኛውም ነገር መጨረሻው እንደ መጀመሪያው ይባላል እና በዛ የተያያዘ ስለሆነ በአዲስ መንፈስ የተመራ አይመስለኝም። ሶስተኛው ምክንያቱ ይሄ ነው፣ የማይስማሙበት ምክንያት። አራተኛ ምክንያት ደግሞ አለ። አራተኛው ምክንያት ማንኛውም ድርጅት ጥንካሬና ችሎታን ይጠይቃል፣ እውቀትን ይጠይቃል። ይሄም ቢኖራቸውም በአስተያየት በኩል በግብ አንድነት የላቸውም፣ በዓላማ አንድነት የላቸውም፣ በስራ አንድነት የላቸውም፣ በፕሪንስፕል አንድነት የላቸውም። ይሄ እስካልሆነ ድረስ በእኔ አስተያየት ሁኔታው እየባሰ ነው እንጂ እየጠነከረ የሚሄድ አይመስለኝም። መጨረሻው ወይም አምስተኛው መልስ ለጠየቅን ጥያቄ መፍትሄው መጨረሻው ምንድን ነው? ምንድን ነው የምናደርገው? ብንስማማት የት ነው የምንደርሰው? የሚለውን ጥያቄ የመለሱ አይመስለኝም። ይሄም የሆነበት ምክንያት በዓላማቸው ላይ ሲደራደሩ ይሄንን ነገር ስልጣን ካረግን በኋላ እንነካዋለን፣ ይቅር ያንን ነገር ስልጣን ካገኘን በኋላ ይቀመጥ፣ የዛን ጊዜ እንነካዋለን በሚል ስለሚጀምር ዋና ዋናዎቹን ነገሮች ለመንካት ስለማይፈልጉ መጨረሻ ላይ ጠጋ ብለው አንድ ክምችት ሲጀመር ሁሉም ነገር ይፈርሳል። በዚህ የተነሳ ይመስለኛል። ለምሳሌ ሶስት ነገሮች አሉ በጣም አስፈላጊዎች። አንደኛ የዴሞክራሲን ነገር መስማማት ይኖርባቸዋል። በዛ በኩል ብዙ ስምምነት ያለ ይመስለኛል። ሁለተኛ የመሬትን ይዞታ በዛ በኩል ስምምነት ያለ አይመስለኝም። ያንንም ሊነኩት አይፈልጉም በድርጅታቸው ውስጥ ማለት ነው በአሁኑ ጊዜ። ሶስተኛ የኅብረተሰብን ጉዳይ በዚህ በዛ እናውለው የሚል በደንብ የተስተካከለ መልስ የሰጡ አይመስለኝም። እነኚህን ነገሮች እስካላደረጉ ድረስ ምንም የተስማሙ ቢመስሉ ውስጣቸው ቅሬታ ስለሚኖር ጥንካሬ ሊሰጣቸው አይችልም ያምናለው። አቶ ካሳው ዶክተር ተሾመ አበበ የወዴት እናምራ መጣጠፍ ጸሐፊ ስለ ቃለ ምልልሱ እናመሰግናለን። አመሰግናለሁ። እኔም በጣም አመሰግናለሁ ወንድሜ SBS